ፕሬዚደንት ሳህለ ወርቅ ዘውዴ ዛሬ ኬንያን ጎብኝተዋል። በጉብኝታቸው ወቅት ከኬንያው ፕሬዝደንት ኡሁሩ ኬንያታ ጋር በጋራ ጉዳዮች ላይ መክረዋል። ዛሬ ረፋድ ላይ ነበር የኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴ ጆሞ ኬንያታ አየር ማረፊያ ላይ የደረሱት። ፕሬዝደንቷ ሲገቡ የውጭ ጉዳይ ሚኒስትር ሞኒካ ጁማ እንዲሁም በኬንያ የኢትዮጵያ አምባሳደር መለስ አለም ከሌሎች የመንግስት ኃላፊዎች ጋር ተቀብለዋቸዋል። ፕሬዚደንት ሳህለ ወርቅ ከዚያ በኋላ ወደ ኬንያ ቤተ መንግስት አቅንተው ከኬንያው ፕሬዚደንት እሁሩ ኬንያታ ጋር ስለ ኢትዮ ኬንያ ግንኙነት ተነጋግረዋል። አምባሳደር መለስ አለም በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ናቸው። ገልሞ ዳዊት ከናይሮቢ ተጨማሪ አለው። ዛሬ ረፋድ ላይ ነበር ፕሬዚደንት ሳህለ ወርቅ ዘውዴ ጆሞ ኬንያታ አየር ማረፊያ የደረሱት። ፕሬዚዳንቷ ሲደርሱ የኬንያ ውጭ ጉዳይ ሚኒስትር ሞኒካ ጁማ እንዲሁም በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር መለስ አለም ከሌሎች የመንግስት ኃላፊዎች ጋር ቅበላ አድርገውላቸዋል። ፕሬዚዳንት ሳለወርቅ ከዚያ በኋላ ወደ ኬንያ ብሔራዊ ቤተ መንግስት አቅንተው ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር ስለ ኢትዮ ኬንያ ግንኙነት ተማክረዋል። አምባሳደር መለስ አለም በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ናቸው። በሁለትዮሽ በኢትዮጵያና ኬንያ ሁለንተናዊ ግንኙነት በአካባቢው አፍሪካ ቀንድ ሰላምና መራጋት እንዲሁም ልማት ጉዳይ ላይ መክረዋል። ስኬታማ የሚባል ጉብኝት አድርገዋል። በሁለትዮሽ መስኮች ኢትዮጵያና ኬንያ የረዥም ጊዜ ወዳጅነት እንዳላቸው፣ በቀጣይ ይሄ ግንኙነት ወደ ተሻለ ደረጃ እንዲሆን፣ የኢኮኖሚም ማህበራዊም ትስስሩ የበለጠ እንዲጎለብት በጋራ ለመስራት ከመግባባት ደርሰዋል። አምባሳደር መለስ ዓለም አክለው ሁለቱ ፕሬዚዳንቶች ኢትዮጵያና ኬንያ በአፍሪካ ቀንድ ካሉ ሀገሮች የተሻለ መረጋጋት ያላቸው በመሆናቸው ስለ ቀጠናው የጸጥታ ሁኔታ መምከራቸውንም አክለው ገልጸዋል። ክብርት ፕሬዚዳንቷ በተጨማሪም ኬንያ ነዋሪ ከሆኑ ኢትዮጵያውያን ጋር ተነጋግረዋል። በሀገር ውስጥ የሚደረገውን ለውጥ በውጭ ያለው ኢትዮጵያዊ እንዲደግፍ በአጋርነት እንዲቆም አስተዋጽኦ እንዲያደርግ ጥሪ አቅርበዋል። ኢትዮጵያውያንም አጋርነታቸውን የገለጹበት መድረክ ነው ብሎ ማለት ይቻላል። በውይይታቸው መጨረሻ ፕሬዚዳንት ኬንያታ ድጋሚ የጉብኝት ግብዣ ማቅረባቸውን አምባሳደር መለስ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ